በአዲስ አበባ ከተማ ከቅርብ ጊዜ ወዲህ ቁጥራቸው በውል የማይታወቅና የተለያየ የሰሌዳ ቁጥር መለያ የገጠሙ ሞተር ሳይክሎች በየጎዳናው ከመርመስ መሳልፎ በተደራጀና በተጠና ኩኋን ለንጥቂያ ለዝርፊያና ለስርቆት አገልግሎት ጥቅም ላይ ሲውሉ ይታያል። ያዘው ያዘው የሚሉ እሪ በከንቱ ጩኸቶችን መስማትም ተለምዷል። የተንቀሳቃሽ ስልክና አነስተኛ ፖርሳ ንጥቂያ፣ ባንኮች አካባቢ ደግሞ ወጪ ገቢውን አጥንቶ ገንዘብ መቀማት በመደጋገሙ ህብረተሰቡ ከፍተኛ ስጋት ውስጥ ከገባ ሰንብቷል። ይህንን ችግር ተገንዝቤያለሁ ያለው የከተማ መስተዳድሩ ከሰኔ 30 2011 ዓ ም በኋላ ማንኛውም ሞተር ሳይክል በከተማው እንዳይንቀሳቀስ ይታገዳል በማለት የከተማው ምክትል ከንቲባ ታከለ ኡማ ዛሬ በሰጡት መግለጫ አብራርተዋል። ውሳኔው ከአንድ ሳምንት በላይ የወሰደ ጥናትን መነሻ ያደረገ ነውም ተብሏል። ያም ቢሆን ግን ፖስተኞች፣ ኤምባሲዎችና ሌሎች ተቋማት እንደገና ፍቃድ በመውሰድ በጥብቅ ኃላፊነት እንዲንቀሳቀሱ የሚፈቅድ አሰራር እንደሚዘረጋም ከንቲባ አመልክተዋል። ከተማ ውስጥ የሚንቀሳቀሰው የትኛው ሞተር ሳይክል የ15 ቀን የልምምድ ጊዜ ሰዎች ራሳቸው የራሳቸውን ንብረት የመሰበስቡበት ከከተማ የሚያወጡበት ጊዜ ሰጥተናል። ከሰኔ 30 እና ከሰኔ 30 በኋላ ሙሉ በሙሉ ሞተር ሳይክል በከተማ ደረጃ እንዳይንቀሳቀስ እናደርጋለን። ውሳኔው የፌዴራል ና የከተማዋን የትራንስፖርት ሕግጋት እንዲሁም የአዲስ አበባ ከተማ ቻርተር በሚፈቅደው ሁኔታ ተዳሶ የተላለፈ እንደሆነና አብዛኞቹ ሞተር ሳይክሎች ለወንጀል ድርጊት የሚውሉ መሆናቸው መረጋገጡም የውሳኔው ሌላኛው ገፊ ምክንያት ነው ያሉት ምክትል ከንቲባው፣ ይህ ሲሆን ግን ትንሽም ቢሆን በሰዎች ኑሮ ላይ እየወሰንን በመሆኑ ስራውን በጥንቃቄ እናከናውናለን ብለዋል። ብዙዎቹ የአዲስ አበባ ታርጋ ያሌላቸው ናቸው ከሌላ ቦታ ነው የመጡት። ስለዚህ አዲስ አበባ ከተማ ደግሞ የከተማን ነዋሪ ሰላም መጠበቅ ግዴታ ስላለብን እነዚህ ሰዎች ንብረቶቻቸውን በጊዜ እንዲያስተካክሉ በጊዜ ወደፈለጉበት ከአዲስ አበባ ውጭ እንዲያንቀሳቀሱ፣ ከዛ ውጭ አንታገስም። በዚህ የምተዳደርም ከተማ አስተዳደሩ ቢሮ ለይተዋል። ኑሮ ለማሻሻል የምሯሯት ወጣት ሳይሆን በሰው ሕይወት ላይ እየፈረደ በተለይ አሁን አሁን መኪኖችን እያቆሙ ጭምር ዘረፋ ተጀምሯል እና ይሄኛውን አንታገስም። በዚህ ምክንያት የሰው ህይወት እንዲጠፋ አንፈልግም። በዚህ ምክንያት ባንኮች እንዲዘረፉ አንፈልግም። በዚህ ምክንያት የከተማው ነዋሪ ስነልቦናው ጫና ላይ እንዲወድቅ አንፈልግም። በዚሁ እንዲታወቅ እንፈልጋለን። ሞተር ሳይክሎች የትራንስፖርት አማራጭ አይደሉም ብለዋል ምክትል ከንቲባው። ከጋዜጠኞች ለተነሳላቸው ጥያቄ ነዋሪው የሚለው በተቃራኒው ቢሆንም ከዚህ ወንጀል ጋር ተያይዞ የፖሊሶች ቸልተኝነት አለመስተዋሉንም ጠቅሰዋል። እናም ከዚህ በኋላ ጠንከር ያለ ህጋዊ እርምጃ ይወስዳል፣ ችግሩም ይቀረፋል ነው ያሉት በመግለጫቸው ህጋዊና ህጋዊ መረጃና መስረጃን ይዘው ተመጣጣኝ እርምጃ ይወስዳሉ ማለት ነው። ስለዚህ ከዚህ በኋላ ነጥቆ የመሄድ ነጥቆ የመሮጥ ግለሰቦችን የማስፈራራት፣ የቤተሰብ ገብቶ ቤተሰቦችን የማስፈራራት፣ ባንክን የመዝረፍ ወደዛ የሚታሰብ ከሆነ ወደ ህግ ማቅረቡ ህጋዊ እርምጃ መውሰዱ እንዳለ ሆኖ ከዛም ባሻገር ተመጣጣኝ እርምጃ ይወሰዳል። እሱ ሁሉም የጸጥታ ተቋማት ታዟል። ከባድ የጭነት ተሽከርካሪዎች ከተማዋን በማጨናነቃቸው መሰል ወንጀሎች እንዲበራከቱ ምክንያት በመሆናቸው ከሰኔ 30 ጀምሮ ከንጋቱ 12 ሰዓት ከ30 እስከ ምሽት 2 ሰዓት እንዳይንቀሳቀሱ ሆነው እንደሚታገዱም ተመላክቷል። ሆኖም ትልልቅ የመንግስት ፕሮጀክቶችና የግል ባለሀብቶች ስራ እንዳይበደል በልዩነት የሚተገበሩ አሰራሮች እንደሚኖሩም ምክትል ከንቲባ ታከለ ኡማ በመግለጫቸው አብራርተዋል። ሄቪ ትራክ የምንላቸው የጭነት መኪኖች ከተማውን በጣም እያጨናነቁ ይገኛሉ። ለዚህኛው ስባል ከተማችን በአንድ በኩል በቀን ብቻ ሳይሆን ህዝቦቿ መሰራት ያለባቸው በማታም መስራት ስላለብን የጭነት መኪናዎችን ከ12 ሰዓት ጠዋት እስከ 2 ሰዓት ከምሽቱ እንዳይንቀሳቀሱ አግደናል። እሱም የጸጥታ ተቋማት ተሽከርካሪዎች ካልሆኑ በስተቀር የጭነት መኪናዎች የመጫንና የማውረድ በቀን እንደማይቻል ከተማ አስተዳደሩ ወስኗል። በክረምት ልዩ ልዩ የበጎ አድራጎት ተግባራትን አጠናክሬ ይቀጥላለሁ ያለው መስተዳድሩ ሰሞኑን የፈረሰው የቡፌ ደላጋር ሆቴል ቅርስ ሆኖ የተመዘገበ ሳይሆን የትዝታ ቦታ በመሆኑ እርምጃው መወሰዱንና የከተማዋ የፖሊስ መዋቅርም እንደገና እየተደራጀ መሆኑንም ለመገናኛ ብዙኃኑ አብራርተዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።